ወደ እንግዶቻችን እንለፍ። መልካም አዲሱ እናስተዋወቅ መለሰል የሲድ ወይም የማህበረ ግዩራን ዘረ ኢትዮጵያ ዲሬክተር ዶክተር መላኩ ላቀው እና እንዲሁም ዋና ጸሐፊው አቶ አክሊሉ ደምሴ ናቸው። እነህ ሰዎች ሲድ ወይም ማህበረ ግዩራን ዘረ ኢትዮጵያ በየዓመቱ ስነ ስርዓቱን ባካሄደ ማግስት እንጋብዝና እንዴት ተካሄደ ምን ሆነ ነበር የምንላቸው ዛሬ ቀደም ብለን አምጥተናቸዋል። ምክንያታችን በርካቶች ናቸው። ዋና ዋናውን ብናስተዋወቅ አንዱ ምን ይዛችኋል ነው። የዛሬ ሳምንት ሀያ አምስተኛ ዓመት ስታከብሩ እናንተም ሀያ አምስት ዓመት ደክማችሁ ሁን ሰው እውቅና ሰጥታችሁ፣ ሸልማችሁ፣ ዘክራችሁ እዚህ ደርሳችኋል። ለመሆኑ ሀያ አምስተኛው ዓመት እንዴት እንዴት ነው ነው እንግዲህ ዋና መንደርደሪያ ጥያቄያችን። ወዲሁም ሀያ አምስት ዓመት የአክብሮት ጉዞ ማድረግ ጥሩ ወይም መልካም ስራ ለሰሩ ህብረተሰብ ውስጥ ያሉ ሰዎችን ማወደስ ብቻ ሳይሆን ያን የፈጠሩ ኢትዮጵያና አመራር ኃላፊነት ይዘው የነበሩ ሰዎች ደግሞ ለተተክ የሚያስረክቡበትን መንገድ የጀመረበት ነው። ትልቅ ጊዜ ይመስለኛል። እሱም በቃለ መልሳችን ይካተታል። ወደዚያው እንሸጋገር። ዶክተር መላኩ ላቀው በስልኩ መስመር ከጆሃንስበርግ ደቡብ አፍሪካ ነው አሁን በስራ ጉዳይ ካሉበት ያገኘ ናቸው። አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ በቅድሚያ እናመሰግናለን። ሲድ ማህበረ ግዩራን ዘር ኢትዮጵያ ሲድ የእንግሊዝኛው ተለመደና ሰው ሁሉ ሲድ ነው የሚለው ሲድ ሀያ አምስት አመት ይሞላዋል። የዛሬ ሳምንት የዛሬ ፕሮግራማችን አሉላ እንደ ቅድመ ዝግጅት ነው። አንድ ሳምንት ሲቀራው ይሄን የምናደርግበት ምክንያትም አለ። ልክ ነው፣ ሀያ አምስተኛ አመት ትልቅ ጊዜ መሆኑ አንድ ኢትዮጵያዊ ድርጅት ከሀገር ውጪ፣ ከኢትዮጵያ ውጪ ሀያ አምስት አመት መጓዝ ብቻ ሳይሆን ብዙዎችን ያከበረ በህይወት ያለፉትንም ሳይቀር ለታላላቅ ስራዎቻቸው በማህበረሰብ ውስጥ ተገቢው ክብር እንዲኖራቸው ያደረገ ተቋም ነው። አዲሱ ከቃለ ምልልሱ በፊት ጠቀስ እያረክ ነበር። የዚህን ተቋም ከልጅነት እስከ እውቀትም በለው ሀያ አምስት ዓመት የደረሰ ጎረምሳ ሆኗል። የሳምንቱ በዓል ምን መልክ ይኖረው ይሆን? እነማን ናቸው ለዚያ ክብር የሚበቁት ሰዎች? ከሱ ብንጀምር መልካም ዶክተር መላኩ እሺ በእውነቱ መቼም የዘንድሮን ክብረ በዓል የምናየው በጣም በጣም ለየት ባለ መንገድ ነው። ልክ እንደው ባልና ሚስት ትዳር ይዘው አብረው ሀያ አምስት ዓመት ሲኖሩ ልጅም ይወልዳሉ፣ ብዙም ንብረት ያጠራቅማሉ። ከዛም ተልፈው በጉርብትና የሚያውቋቸውን ሰዎች በደንብ አድርገው የህብረተሰብ አካል ሆነው ይኖራሉ። እኛም ሲድል ስንመሰርት ልክ እንዲሁ ነው ያየኑ፣ ከኮሚኒቲያችን ጋር ያ እንዲሰምርና መሰረት እንዲይዝ ነበረም አጀማመራችን። ኦፍኮርስ በዛ መሰረት ስር ይዞ ይኸው አሁን እንግዲህ ሀያ አምስት አመት ሆነው በአሁኑ ጊዜ ይህንን ክብረ በዓል አድርገን እናየዋለን። በዚህም የተነሳ እቺ በዚህ ጊዜ ቢወደሱ ጥሩ ነው ተብሎ አንዱ አቶ ቴዎድሮስ ካሳሁን ቴዲ አፍሮ ከሱ ጋር ደግሞ አንጋፋው አቶ መሀሙድ አህመድ እንዲሁም ደግሞ ዶክተር ዘካሪያ ሸሪፍ በሕክምና ሙያ ብዙ የሰራ ስታንፈርድ ዩኒቨርሲቲ ያገለገለ፣ ከዛም ደግሞ ጆርጅ ታውን ዩኒቨርሲቲ በመስራት ላይ ያለ ወጣት እሱንም እንዲሁ እንዘክራለን። ዘንድሮ ከምናቀርባቸው ሰዎች አንዱ ነው። ዶክተር አምባቸው ወረታ እሳቸውንም የምናከብረው በኮሚኒቲያችን በተለይ ሜሪላንድ ማልፎም ከዛም ቴክሳስ ድረስ ገንዘብ የሌላቸውም በሽተኞችን እያከሙ በከተማ ውስጥ ያለውን ችግር በሚቻል መንገድ በአስታራቂነት እየፈቱ የኖሩ ትልቅ አዛውንት እሳቸውንም ዘንድሮ ማክበር አስፈላጊ ነው በሚል የጠቆሟቸውም ሰዎች ባቀረቡልን መሰረት ፋይላቸውን አይተን ቦርዱም ተስማምቶ እንዲዘከሩ ወስነን በዚህ በሀያ አምስተኛው አመት ክብረ በዓል ደመቅ ባለ ሁኔታ ልንዘክራቸው ወስነናል። ዶክተር መላኩ እንዳለው ሁሉ አባ ከፍ ያለው አበራ ከደብረ ሊባኖስ፣ ዶክተር ማያገነት ሟቸዋ ባለቤታቸው ዶክተር ጌታቸው መታፈሪያ ይወክሏቸዋል። አቶ ቴድ አለማየሁ ዶክተር ፎር አፍሪካ ወይንም ዶክተሮች አፍሪካን የሚረዱ በሚል ድርጅት ያቋቋሙ ከሎስ አንጀለስ፣ ቻንስለር ዶክተር ሌመን ሲሳይ ከእንግላንድ፣ በጠቅላላው ስምንት እንግዶችን ይኖሩናል። ዘንድሮ ለየት ያለ ሁኔታ ይታያል። ይሄ ሀያ አምስተኛ አመት መሆኑ የተለየ ምክንያት ይሆን? ቁጥራቸውን በርከት ብሎ ለየት ያለ ሁኔታም ይታይበታልና እዚህ እንደርሳለን ብለን አላሰብንም ነበር። ከደረስን በኋላ ግን ከህዝባችን ጋራ ከኮሚኒቲያችን ጋራ በዚህ ጊዜ እኛንም እራሳችንንም ማክበር አለብን። ለዚህ ላደረሰን አምላክም ምስጋና አቅርበን እኛም ከህዝባችን ጋራ አንድ ላይ ሻምፓኝ ቶስት አድርገን እንኳን ሲድ ለሀያ አምስት አመት አደረሰ የማለት ነው ዝንባሌ ያለው ክብረ በዓል እንዲሆን ፈልገናል። እርግጥ አጋጣሚ ነው፣ አጋጣሚ መሆኑን ለእኛ በጣም ደስ ብሎናል። በዚህ በሀያ አምስተኛው አመት ክብረ በዓል ላይ በጣም የላቁ በሙያቸው የታወቁ፣ በስራቸው የሚደነቁ፣ በኮሚዩኒቲያችን ክብር ያላቸውን ሰዎች አንድ ላይ አሰባስቦ ለሽልማት ማቅረብ በሀያ አምስተኛው አመታችን ላይ ትልቅ ዲፋይኒንግ የሆነ ሞመንት ነው ማለት ይቻላል። በኔ ግምት አይነተኛ ጊዜ ነው የሚለውን ሀሳብ መውሰድ የሚቻል ይመስለኛል። ሌላም እርምጃ እየወሰዳችሁ ነው። ተተኪዎቻችሁን መልክ ያሳዛችሁበት ጊዜ፣ ለተተኪዎቻችሁ አርማውን የምታቀብሉበት ጊዜም ተደርጎ የሚወሰድ ይመስለኛል እና እንደ ተረዳ ነው። ሌላ አዲስ ትውልድ ሊረከባችሁ ነው። ወጣቶቹን ከእናንተ ጋር ጋብዘን ሰፊ ውይይት እናደረጋለን። ከዝግጅቱ በኋላ እንደው በማስተዋወቅ ደረጃ ከዚህ መሰናዶ ጋር ይህ አምስተኛ አመት ልዩ የሚሆንበትንም በመጠኑ አብራችሁ ብትገልጹ። አዎ፣ ሲድ ብዙ ወጣቶች ልጆችን መርቆ በሕዝባችን እንዲታወቁ አድርጎ ተሰማሩበት ትምህርት ብቻ ሳይሆን ከዛም በትምህርታቸው ተመርቀው ማዕረግ ያለው ስራ በመስራት ላይ የሚገኙ በርከት ያሉ ናቸው። እነኚህም ልጆች ደግሞ መለስ ብለው ሲድ የሚሰራውን ስራ እኛም ለኮሚኒቲያችን አስተዋጽኦ እናደርጋለን እያሉ ሲጋበዙ የቆዩ በመሆናቸው የሲድ አስተዳደር ጉባኤም ይሄንን ተመልክቶ እነኚህን ልጆች ቀስ በቀስ በቦርድ ውስጥ እያሰማራ ይገኛል። አሁን የተሰማሩት ልጆች ብቃታቸውን እያየ እነኚህ ልጆች ያለውን የአስተዳደር ወይም ደግሞ የሊደርሺፕ ፖዚሽን መውሰድ የሚችሉበት ብቃት አላቸው ብለን ስለተገነዘብን አንዳንዶቻቸው ይሄንን ስራ እየተረከቡ ናቸው። ዘንድሮ እንደውም ያሰብን የነበርነው የስራ አስኪያጅ ኮሚቴዎች፣ ቸርማኑ፣ ምክትል ቸርማኑ፣ ደግሞ የህዝብ ግንኙነት ኃላፊ ኦፊሰሩ እነኚህ ተዘጋጅተው ለአዲሱ ትውልድ ለማስተላለፍ ወደፊት እየመጡ በመሆናቸው በዚህ አይነት መንገድ ለመሽግግር ለማድረግ የታሰበበትም ዘመን ነው። ይሄ ሀያ አምስተኛው አመት እና እንደሚቀጥልም እና ሽግግሩም በስራ ላይ እንደሚውል ምንም ጥርጥር የለኝም በእኔ በኩል። በምን ያህል ጊዜ ይሆናል የሽግግሩ? ለምሳሌ የዛሬ ሳምንት ሀያ አምስተኛው አመት በሚከበርበት ጊዜ ለህዝብ በይፋ ይገለጣል። ከፍተኛ ባለስልጣናት በወጣቱ እንደሚተኩ። አው በርከት ያሉት ይተካሉ። ምክትል ሊቀመንበሩ፣ ህዝብ ግንኙነት ኦፊሰሩ። በሊቀመንበርነት ያለሁት እኔ ለሌላ ሊቀመንበር እንዲሸጋገር ውይይት አድርገናል። ለግን በይፋ እናስተዋውቃለን ብለናል። የማንን ስልጣን የሚረከበው ነው? በይፋ ያልገለጸላችሁ። የሊቀመንበሩ የእርስዎን። ምክትሉና ህዝብ ግንኙነቱ ግን ያስረክባሉ ለወጣቱ። ድንቅ ምሳሌነት ያለው ነገር ነው፣ ግሩም ነው። ይሄን ቅድመ በዓል የተደረገ ምጥን ዝግጅታችንን በዚሁ እንቋጫለን። ዶክተር መላኩ ላቀው ከጆሃንስበርግ ደቡብ አፍሪካ እንዲሁም አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ እናመሰግናለን። እግዜር ይስጥልኝ ወንድማሎና አቶ አዲሱም በጣም እናመሰግናለን።